በታንዜኒያ በህገ ወጥ ጉዞ ተይዘው በእስር ላይ የነበሩ 18 የኢትዮጵያ ዜጎች ዛሬ ወደ ሀገር መመለሳቸውን በታንዜኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የኢትዮጵያ መንግስት ዲፕሎማት አቶ ቴዎድሮስ ግርማ ኢትዮጵያውያኑ ከሁለት እስከ አራት ዓመት በእስር የቆዩ መሆናቸውን ለአሜሪካ ድምፅ ተናግረዋል። ገልሞ ወዳዊት ዝርዝራለው ላለፉት ሁለትና አራት ዓመታት በታንዛኒያ እስር ቤት የነበሩና ታንዛኒያ በሚገኘው የኢትዮጵያ ኤምባሲ ጥረት የተፈቱ 104 ኢትዮጵያ ዜጎች ዛሬ ወደ ሀገር መመለሳቸው ታውቋል። ዳሬ ሰላም በሚገኘው የኢትዮጵያ ቆንጸላ የኢትዮጵያ መንግስት ዲፕሎማት አቶ ቲሮስ ግርማ ኢትዮጵያውያኑ ዛሬ በአለም አቀፉ የፍልሰተኞች ድርጅት አይኦኤም በአውሮፓ ህብረትና ኢትዮጵያ መንግስት ድጋፍ ወደ ሀገር መመለሳቸውን ተናግረዋል። አንድ መቶ አራት ኢትዮጵያውያኖች ኢሪንጋ ከሚባል ክልል ውስጥ በሚገኝ እስር ቤት የነበሩ ናቸው። አጠቃላይ በታንዛኒያ በዚህ ኦፕሬሽን ውስጥ ከአንድ ሺህ አምስት መቶ በላይ የሆኑ ኢትዮጵያውያኖችን ወደ ኢትዮጵያ ለመመለስ ነው እየሰራን ያለ ነው። ኢትዮጵያውያኖቹ ቢያንስ በታንዛኒያ ሀገር ላይ ሚኒመም ሁለት ዓመት እና ከዛ በላይ የታሰሩ ናቸው። ብዙ በደል ደርሶባቸዋል። ታመው፣ ተዘቃይተው፣ ተርበው የጉልበት ብዝበዛ ደርሶባቸው ኤምባሲው ከተከፈተ አዲስ እንደመሆኑ እኛ ከገባን በኋላ ያለውን ሁኔታ ለማስተካከል ጥረት እየተደረገ ነው። ከዛ ቤት የነበረው ግን በጣም አስከፊ ሁኔታ ነው የነበረው። አቶ ቴዎድሮስ ባለፉት ሁለት ሳምንታት ብቻ ዳሬ ሰላም የሚገኘው የኢትዮጵያ ኤምባሲ በታንዛኒያ በእስር ላይ የነበሩ ዘጠኝ መቶ ኢትዮጵያውያንን ወደ ሀገር መልሰዋል ብለዋል። አክለውም ለኢትዮጵያውያኑ መንግስት በአንድ ሰው እስከ 402 የአሜሪካን ዶላር ወጪ ማድረጉን ጠቁመው በእስካሁን ኢትዮጵያውያኑን ወደ ሀገር የመመለሱ ስራ ከ40 ሺህ በላይ የአሜሪካን ዶላር ወጪ ተደርገዋል ብለዋል። እንግዲህ እኔ አሁን እዚህ ቦታ ከመጣሁ አንድ አመት ሞልቶኛል። እስካሁን በነበረኝ ቆይታ አንድ ሴት ነች እስካሁን የገጠመችኝ፣ ከዛ ውጭ ሙሉ በሙሉ ወንዶች ናቸው። አብዛኛውን ቁጥር የሚይዘው ወጣት ነው ህጻናቶች አሉ እስከ ዘጠኝ ዓመት ጻለፍ ይገጥሞናል። አስራ ሶስት ዓመት አስራ አራት ዓመት ኮመን ነው። እነኝ አልፎ አልፎ ትላልቅ ሰዎችም አሉ። አቶ ቴዎድሮስ በታንዛኒያ ፖሊስ በቁጥጥር ስር የሚውሉት ብዙዎቹ ከደቡብ ብሔር ብሔረሰቦች ክልል በተለይ ከከንባታና አላባ ዞኖች በህገ ወጥ ከሀገር የወጡ ናቸው። የሚመለከተው አካል ህገ ወጥ የሰዎች ዝውውሩን ለመቆጣጠር መንግስትን ማገዝ አለበት ብለዋል። አቶ ቴዎድሮስ ከእስር ወደ ሀገር እየተመለሱ ያሉ ኢትዮጵያውያን በአውሮፓ ህብረት የማቋቋም ድጋፍ እንደሚደረግላቸውም ገልጸዋል። ለአሜሪካ ድምፅ ገልቦ ዳዊት ከናይሮቢ